የአድማጮች ማህደር ሰላም ጤና ይስጥልን። የተወደዳችሁ የከአድማጮች ማህደር ታዳሚያንና አድማጮች እነሆ ሳምንት ጠብቀን የእናንተኑ መልእክቶች አዋስተን ወደ እናንተ የምናደርስበት ዝግጅታችን ጀመረ። ተምራት ሳኔ ለክርስትና እምነት ተከታዮች የበዓል ሳምንት እንዴት አልፎ ይሆን? በጥሩ ሁኔታ እንዳሳለፋችሁ ተስፋ እናደርጋለን። መቼም አውድ ዓመት መጥቶ ባለፈ ቁጥር የራሱን ገጠመኝና ትዝታ ጥሎ ማለፉ አይቀርምና የዕለቱን ዝግጅታችንን የተለየ ገጠመኛቸውን ባካፈሉን የዘውትር ተሳታፊያችን የአዲስ አበባው ሀብታሙ መልእክት ነው። ለመጀመሪያ ውድር ነው መልእክቱ እንዲህ ይላል። ቀኑ እሁድ ጠዋት ነው። ቅዳሜ ለእሁድ አጥቢያ ሌሊት ቤተ ክርስቲያን ነበር ያደርኩት። ዘጠኝ ሰዓት ቅዳሴ አለቀ፣ ሁሉም ወደ ቤቱ ሄደ። እኔ አከራዬ ስለማይከፍቱልኝ እዛው አድሬ ጠዋት ከቤተ ክርስቲያን ወጥቼ ይህን ያህል ወርማ ጾሜ ብዬ የሆነ ስጋ ቤት ገባው ጠዋት አንድ ሰዓት ነው ስጋ ቤቱ ሰው በሰው ሆኗል ይህ ስጋ እንደ ጉድ ይቆረጣል እንዴ ይሄ ሁሉ ሀብታም ሰው አለ እንዴ ብዬ እኔ ሀብታሙ ጠየኩኝ ሀብታም እንዳልሆንኩ ስለማውቅ ሩብ ጋዝ ላይትና ግማሽ ሊትር ውሃ አዘዝኩ ሂሳብ ሲመጣ 629 ብር ክዋልኩ ኪሴ ውስጥ አራት መቶ ብር ብቻ ነው ያለው። ቀሪውን ከቴሌ ብር ከፍዬ ወጣው። አዲስ አበባ ትንሽ ሀብታም ብዙ ድሃ ያለባት ከተማ ናት። የኑሮ ውድነቱም የራስ ምታት ነው። እንደ እኔ አተያይ ለአዲስ አበባ የኑሮ መወደድ ምክንያቶች በርካቶች ናቸው። ክልሎች ጦርነት ላይ ስለሆኑ ማምረት አልቻሉም። ቢያመርቱም አዲስ አበባ ለማምጣት መንገዱ ሰላም አይደለም። ጦርነት ያለባቸው ክልሎች የሚገኙ ባለሀብቶች ገንዘብ ይዘው ወደ ከተማ እየገቡ ነው። በዚህ ምክንያት የገበያ ንረቱ ወይም ኢንፍሌሽን እየጨመረ ነው። የኔ ቢጤ ድሃውም ጦርነት ሽሽት ወደ ከተማ መምጣቱ አልቀረም። ይሄም ከዋጋ ንረት ጋር በቀጥታ ግንኙነት አለው። በአጠቃላይ በኔ ሕሳቤ ምርት ሲቀንስ፣ የተጠቃሚ ቁጥር ሲጨምር የዋጋ ንረት ይጨምራል። ስለዚህ ሰላም ከሌለ ምርት የለም። ምርት ከሌለ ደግሞ ሕይወት የለም። ወልዶ መሳም የለም። ፍቅር የለ፣ በቃ ምንም የለ ፈጣሪ ሰላሙን ይስጠን ከማለት ውጪ ምን ይባላል? ሲሉ ትዝብ ታዘል ግጥመኛቸውን አካፍለውናል። ሀብታሙ ከአዲስ አበባ። ሀብታሙን ከልብ እናመሰግናለን። ተከታዩ መልእክት የደረሰን ከዋሲውን አራጌ ነው። ዋሲውን በተለይ ጋዜጠኞችና የጋዜጠኝነት ሙያ ላይ አየው ባሉት ጉድለት ትችታቸውን ያቀረቡበት ነው መልእክቱ። እንዲህ ይላል፣ ስንት ጋዜጠኞች ናቸው በገለልተኛነት ሙያዊ ስነምግባራቸውን እየተወጡ ያሉት? ሲሉ ይጠይቃሉ አድማጫችን ብዙዎቹ ወደ ቀኝ አሊያም ወደ ግራ ያዘመሙ ሙያቸውን ለሚያራምዱት ዓላማ ማስፈጸሚያ የሚጠቀሙ ናቸው። በመንግስትና በተቃዋሚ ኃይሎች ጫማ ውስጥ ራሳቸውን አስገብተው ከህሊናቸው ይልቅ ለሆዳቸው ተገዝቶ የሚኖሩ ናቸው። በዚያ ላይ ገሚሶቹ እወደድባይና አድርባይ ናቸው። በመንግስት በኩል ያለው ክፍተት እንዳለ ሆኖ መጀመሪያ ጋዜጠኛው የቱጋ ነው የቆሙት ብሎ ራሱን መጠየቅ አለበት። ይህን ምለው ከአስር ዓመት በላይ ባለኝ የሚዲያ ተሞክሮ ነው ይላሉ ዋሲውን አድራጌ በላኩልን መልእክታቸው። ዋሲውን በእርግጥ ያቀረቡት ትችት እንዲሁ በደፈና ሆነብን እንጂ ከሙያው ጋር በተያያዘ በርካታ ለትችት የሚጋብዙ ጉዳዮች እንዳሉ የሚካድ አይደለም። ነገር ግን ለትችት ያነሳሳዎትን ነገር ለይተው ቢጠቅሱልን ምናልባትም ሌላውም ሊማር የሚችልበት አጋጣሚ ይፈጥር ነበር። ነገር ግን ዋሲውንን ለተሳትፎው ሳናመሰግነው አናልፍም። ቀጣዩ ከቤተኛችን የሐረሩ መቶ አለቃ ውቤ የተላከለንን ግጥም ነው የምናቀርብላችሁ። አለሁ ይላል አለው እስከ ዛሬ ከዘመን ስታገል ወያልገፈተርኩት ወያልፈነገለኝ ተጠምጃለሁኝ በወሬቱ ማታ ዕጣዬን ሳላውቀው ምን እንደው የማታ ስማስን ስኳትን አለው እስከዛሬ ከዘመናት በፊት ከጥንት ጀምሬ ንገረኝ ጌታዬ የት እንደው መቃብሬ በደልን ታገሰው ብለው ይመክሩኛል እንደምን ልቻለው እንደምን ልታገስ ግብፅዋው ሞልቶ እያያችሁ ሲፈስ ኧረ እንዴት ነው ትዕግስት እስከ መቼ ድረስ? እንደምን ልታገስ ጣሪያና ግድግዳው የአባቴ ቤት ሲፈርስ። ብለው ይመክሩኛል ይህ ዓለም ከንቱ ነው፣ ቤትና ግድግዳው ዕንቁ ወርቁም ቢሆን ይሻልሃል አንተ የሰማዩ ሕይወት፣ አዛዥና ታዛዥ አድሎ የሌለበት። ተውኝ ባካችው ወገን ዘመዶቼ፣ ቆሜ ስመች ተዳላኝ እንኳንና ሞቼ። አርፍ እንደሆን እንጂ ጌታን ተጠግቼ፣ የዓለም ባተሌ ነኝ እንደ ወፍ በራሪ የትም ተንከራታች የትም ውሎ አዳሪ ጌታ ያታሳጣኝ እንደ ሰው ቀባሪ። አለው አለው እስከ ዛሬ ከዘመን ስታገል ወይ አልገፈተርኩት ወይ አልገፈተረኝ። ሁሉን ነገር እንዳይ ብቻ ጤና ይስጠኝ። መቶ አለቃ ውቤ ታሪኩ ከሐረር ውቤ እንደተለመደው ምስጋናችን የድረሰው በተከታይነት ደግሞ በድምፅ የደረሱንን መልእክቶች ነው የምናስደምጣቸው። ቀዳሚው የደቡብ ወሎ አርሶ አደር ምሬት ነው። በየጊዜው በምንጠየቀው ወጪ ለምሬት ተዳርገናል ይላሉ አርሶ አደሩ በላኩልን የድምፅ መልእክታቸው እነሆ። ማዳበር አለ ይህ ለአርሶአደር የሚሰጥ ማዳበሪያ ጉሎባል ለሱ ምን አደረጉት? ሰባት ሺህ ምናምን ብር አደረጉና በኩንታል እንደገና ደግሞ ለቤኔሻ ድጋፍ የሚል ደግሞ አንድ ሺህ ብር ጨመሩበት። ደግሞ ተዛ መልሶ ለተራራ ለምናምን የሚል ደግሞ መቶ ሀምሳ ብር አድርጎ አሉ። እንደውም አሁን መልሶ ደግሞ ነንጡ አሉ። ተዛ ያንን የሌለው ሰው ግን ተመለሳ አሉ። እንደገና ደግሞ ይሄን ጤና መድህን ምሳሌ ጤና መዲህን ሰው ያመነበት ለጤና ቴል ያው ራሱ ወዶና ፈዶ ነበር መውራት ያለ ማለት ያን ጤና መዲህን አዲስ ያለበት ማለት ነው ሺህ ሰባት መቶ አስር ብር ወዴርክም ጠላህም እያሉ በምንሻ እየታሰረ ሰው የተንገላታ ምናምን እስር ቤት ይከቱታል። እንቢ ያለውን ሰው ይህላል። ለምን ይሆናል ያን ጊዜ ግን አይ አንተማ የመጣሁም ተገጠር ነው እነሱ ጋር ግን ምታለ ይህ እነሱ አጠንቃ አይነት አለ። እንዴት ኔ ለገዛጤን አይነት ከፍዬ ይታከማለሁም ታልኩኝ ከፍዬ ደግሞ መዲያኔት አጣሁ ታልኩኝ ለምን ይሄ ይሆናል? ውስር ቤት የሆነ ጊዜ በቃ ወደ የምንደርስበት ቅጣም የአርሶ አደሩ መልእክት በእርግጥ የአንድ ቀበሌ ወይም የአንድ አካባቢ ብቻ እንዳልሆነ መረዳት ይቻላል። የሬዲዮ ጣቢያችንም በጉዳዩ ላይ ቀጣይ የዘገባ ሽፋን እንደሚሰጥ ለመግለጽ እንወዳለን። ስማቸውን እንዳይጠቀስ ለጠየቁን አድማጫችን ግን ምስጋናችን ይድረሳቸው። ተከታዩ የድምፅ መልእክት የደረሰን ደግሞ ከዘወትር ተሳታፊያችን መሐመድ ሐሰን ሀብሩ ነው። እርሻ ላይ ሆነ ነው መሐመድ መልእክቱን የላኩልን። እነሆ መልእክታቸው

እንዴት ናችሁ ዶች በለዎች የሀገራችን ኢትዮጵያ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ በ2024 መጨረሻ ላይ 174 ቢሊዮን ዶላር እንደሆነ ሰምተናል ይላሉ ቤተኛችን ፋሲል ከዚህ ውስጥ የሀገሪቱ ጠቅላላ እዳ 33.6 በመቶ ድርሻ እንዳለው በይፋ የተዘገበ ሲሆን ይህም የኢትዮጵያ ዕዳ መጠን ሲሰላ 55 ቢሊዮን ዶላር መሆኑን ያሳያል ይላሉ ፋሲል ታዲያ በርትቶ ካልተሰራ በየቦታው ያሉ ጦርነቶች በውይይትና በድርድር ካልተቋጩ፣ ዜጎቻችን በብሔራዊ እርቅ ማዕቀፍ ካልተወያዩ፣ ፖለቲከኞች ከብሔራቸው ጽንፍ ወጥተው ወደ ሀገራዊ እሳቤ ካልገቡ፣ መንግስት እምብዛም ኢኮኖሚያዊ ፋይዳ የሌላቸውን ከተሞችን በማብራት በማሸብረቅ ከንቱ ድካም ትቶ ሀገርን የሚቀይር የልማት ፖሊሲ ነድፎ ሕዝቦቿ ትርፍ ምርት አምርተው ቀለባቸውን ችለው ግብይቱን ካላሳለጡት የዋጋ ንረት ካልተረጋጋ እንዴት ሆኖ ነው በመንግስታት ለውጦች የተፈጠረ ይህ ሁላ ሀገራዊ ዕዳ በትውልድ ቅብብሎች ታግዞ ተከፍሎ የሚያልቀው? ሲሉ ስጋታቸውን በጥያቄ ያነሳሉ። ፋሲል፣ ይህ ጥያቄ እኔና ልጆችን እንቅልፍ እንደነሳን ለዘመናት የሚቀጥል እንቆቅልሽ ይመስለኛልን ብለዋል። ፋሲል ፋሲልን ለመልእክታቸው እናመሰግናለን። እናንተስ የፋሲልን ሐሳብ ትጋራላችሁ ወይስ የተለየ ምልከታ አላችሁ? ሐሳባችሁን አጋሩን። ድሮና ዘንድሮ ይላል የመቶ አለቃው ቤት ተከታዩ መልእክት። በእርግጥ መልእክታቸው በጣም ረዥም ነው። አሳጥረን ግን ለዕለቱ በሚመጥ መልኩ እንዲያቀርበነዋል። ከእናት ቀን ይሻላል ይላሉ የአገሬ ሰዎች። በእርግጥም ከእናት ቀን ይሻላል። ቀን ከከፋ እናት ልጇ ምን ታደርጋለች? ሲሉ ይጠይቃሉ መቶ አለቃ። ዘመን አልፎ ዘመን ሲተካ የነበረው እንዳልነበር ሆኖ ይተረካል፣ ጭራሹንም ይረሳል። አሮጌው በአዲስ መተካት የነበረና ያለ ለወደፊትም የሚኖር የተፈጥሮ ሂደት ነው። ሲሞት ሲተካ፣ ሲፈጭ ሲቦካ ነውና ነገሩ ከዚህ የምንረዳው ቋሚ ዘላለማዊ ነገር እንደሌለና ትውልድ ተወራራሽ መሆኑን ነው። ክፋቱ አዲሱን ያለ እርሾ አብክቶ መጋገር የተዋጣለት አይናማ እንጀራ ሊያደርገው አለመቻሉ ነው። አሁን በሀገራችን የሚታየው ሁኔታ ያለ እርሾ የተቦካ አይን የሌለው ቂጣ ነው። በዘመን ሽግግር ያለፈው ለመጪው መሰረት ጥሎ ለአዲሱ ትውልድ በቀድሞ እርሾ ካልተቦካ ትውልድ መነሻ መሰረቱን ያጣና የባዘነ ከመንጋው የተለየ እንስሳ ይሆናል። አባቶቻችን ያወረሱንን የሚያቀራርብ በጎ ነገር በማይሆን ነገር መነዘር ነው። ነፃነታችንንም ዋጋ አሳጣ። ነው አሁን ያለው ትውልድ ነፃነት ማለት ምን ማለት እንደሆነ በወጉ የተረዳው አይመስለኝም። አሜሪካ ሀገር ይኖሩ የነበሩ ጥቁሮች እንደ ዕቃ ይቆጠሩ በነበሩበት ዘመን ማርቲን ሉተር ኪንግ መጪውን ዘመን ተመልክቶ ሕልም አለኝ ነበር ያለው። እኛ ግን ሕልም የሌለው በቅዠት ዓለም ውስጥ የምንዳክር ሆነናል። የሀገራችን ሁኔታ በዚሁ ከቀጠለ ስጋት አለኝ ብዬ ልል ስህተት ሊሆንብኝ ይችል ሊሆን በማለት ይጠይቃሉ ውቤ። በፍጹም ሊሆን አይችልም በማለትም ለጥያቄያቸው ራሳቸው መልስ ይሰጣሉ። ቡና በሀገራችን ከመጠጡ ባሻገር ማህበራዊ ፋይዳው የጎላ ነው። በአንድ አካባቢ የሚኖሩ ሰዎች ዘር፣ ቋንቋና ሃይማኖት ሳይሉ ሰብሰብ ብለው ማታ ወይም ቀን ለቡና ይታደሙ ነበር። ልጅ ሁኝ አስታውሳለሁ ይላሉ ውቤ። የአካባቢያችን ሰዎች በአንድነት ተጠራርተው ቡና ሲጠጡ ቤቱ መጠነኛ ድግስ ቤት ይመስል ነበር። ከቡናው ጋር የሚቀርበው ቁርስ ምንጊዜ ማረሰውም ከቁርሱ ጋር ተያይዞ በማንቆርቆሪያ ጠላ ይቀርባል። ታዳሚ ሁሉ ያን ቂጣ እየበላ እና የዶሮ አይን የመሰለውን ጠላ እየኮመኮመ ጨዋታው ይደምቃል። አንዱ የሚናገረውን ሌላኛው በለሆሳስ ያደምጠዋል። ዛሬ መደማመጥ የለም። በመሃሉ የመንግስት አስተዳደር እና የጀግኖች አርበኞች ገድል ይዘከራል። አርበኛ እገሌ ይሄን አደረገ ይሄን ፈጠረ እየተባለ ኢትዮጵያዊነት ከፍ ብሎ ይነገራል፣ ይደምቃል። ስለ አንድነት እንጂ የዘር ልዩነት በተአምር አይነገርም። ጭራሽም አይታወቅም ይላሉ ውቤ መልእክታቸውን ሲቀጥሉም ጎረቤት ለጎረቤት ድሮ የፋሲካ የገና የዘመን መለወጫ የኢዳል ፈጥር የሞሊድና የአረፋ በዓል ቤት ያፈራውን ተጠራርቶ ይቃመስ ነበር ዛሬ አፍ ሙልቶ ያቱ ፊት አለ ብሎ ለማለት አያስደፍርም እንዲያውም አብሮነትን የተካው ጥላቻና ልዩነት ነው የሚባል ሐሰት ሊሆን አይችልም ከዚህ ጥላቻ ጀርባ ደግሞ የፖለቲካው ረዥሙ እጅ አለበት እና ወገኖቼ ምን ብንዘምን፣ ምን ብንማር፣ ምን ብንመራመር መሰረት የሌለው እውቀት ምርምርና ስልጣኔ የትም አያደርስንምና ጥላቻና መገፋፋት ሰዋዊ ባህሪ ስላልሆነ ወደ ሕሊናችን እንመለስ የዛሬው መልእክቴ ነው ብለዋል መቶ አለቃ ውቤ ታሪኩ በዛሬው መልእክታቸው። እኛም እንደተለመደው መቶ አለቃ ውቤ ታሪኩን ለመልእክታቸውም ለተሳትፏቸውም እያመሰገን ብዕሮ አይንጥፍቦት እንላለን። እንግዲህ አድማጮቻችን፣ ለዕለቱ ያልነው ከአድማጮች ማደር ዝግጅታችንም ይህንን ይመስል ነበር። መልእክት ለምትልኩልን የመልእክት መላኪያ አድራሻዎቻችንን ተጠቀሙ። በቴሌግራም ፌስቡክ፣ እንዲሁም በኢሜይል ልታደርሱን ትችላላችሁ። ሳምንት ቀሪ መልእክቶቻችሁን አሰባስበን እንጠብቃችኋለን። እስከዚያው ጤና ይስጥልኝ።